ለአስር ወር የጸናው የአስቸኳይ ጊዜ አዋጅ ልጠናቀቅ ጥቂት ቀናቶች ይቀሩታል። የአዋጁን አፈጻጸም በበላይነት የሚከታተለው ብሔራዊ ኮማንድ ፖስት መቋቋሙ ይታወቃል። የኮማንድ ፖስቱ ሴክሬታሪያት አቶ ሲራጅ ፈጌሳ በትላንትና ዕለት ለመንግስት ሚዲያዎች በሰጡት ጋዜጣዊ መግለጫ የአዋጁ መራዘም ወይም መነሳት ጉዳይ የሚመለከተው አካል ውሳኔ ይሆናል ሲሉ ጠቅሷል። አቶ ሲራጅ ላለፉት ወራቶች ሲተገበር የነበረው የአስቸኳይ ጊዜ አዋጅ በአገሪቱ ሰላምና ጸጥታ ማምጣት ችለዋልም ብለዋል። መንግስት በቅርቡ የቀን ገቢ የግምት ተመን ስራ ላይ ማዋል ከጀመረ በኋላ በኦሮሚያ ክልል በአምቦ በወሊሶ በፍቼ እንዲሁም በሌሎች ከተሞች የትራንስፖርትና የንግድ አገልግሎት መቋረጡን ለመረዳት ተችሏል። የኦሮሚያ መስተዳደር የመንግስት ኮሚኒኬሽን ጉዳይ ኃላፊ አቶ አዲሱ ወረጋ ዛሬ በክልሉ ያለውን ሁኔታ እንዲህ ይናገራሉ። እንግዲህ በኦሮሚያ ክልል በአብዛኛው አካባቢዎች ማለት ነው። ከአምቦና ከወሊሶ አካባቢዎች በስተቀር ሰላማዊ የሆነ እንቅስቃሴ ነው ያለው። ዛሬ ቀን ላይ የተስተዋለው ቡራዩና ነቀምት ነቀምቴ ከተሞች አካባቢ በከፊል የንግድ ተቋማትን በመዝጋት ተቃውሞ የማሰማት አዝማሚያዎች ነበሩ። በጣም በከፊልና በተወሰነ ሁኔታ ነው። ከዛ በተረፈ ትላንትናና ከትላንት ወዲያ አገልግሎቶችን ሙሉ በሙሉ አቋርጦ የነበረው የወሊሶ ከተማ ዛሬ ከሰዓት ትላንትናም ጀምሮ በተወሰነ መልኩ በከፊል ተከፍቶ አገልግሎት መስጠት የጀመሩበት ሁኔታ ነው ያለ። ከዛ በተረፈ አምቦ ለሶስተኛ ቀን ሱቆች አገልግሎት መስጫ ተቋማት እንደተዘጉ ነው ያሉት። የፖለቲካ ተንታኞችም ሆነ አስተያየት ሰጪዎች አሁን በኦሮሚያ በግብር ጉዳይ ላይ የተነሳው ቅራኔ ወደ ተለያዩ ከተሞች እየተስፋፋ ይገኛል የተባለው ተቃውሞ የአዋጁን ሰላምና ጸጥታ ማስጠበቅ ሁኔታ ዋጋ እንዳሳጣ ነው የሚገልጹት። መንግስት በዚህ አኳኋን አዋጁንም ለማንሳት እንደሚቸገርም ይናገራሉ። ትውልድና እድገታቸው በምዕራብ ወለጋ ነጆ ከተማ እንደሆነ የሚናገሩት ግን ስማቸው እንዳይጠቀስ የጠየቁን ግለሰብ በቅርቡ በኦሮሚያ የተከሰተውን ከፍተኛ ተቃውሞ ተከትሎ ደህንነቶች ሊይዙኝ ሲሞክሩ ወደ ምዕራብ ሸዋ ባቱ ከተማ እንደሄዱና እንደተሸሸጉ ተናግረዋል። በባቱ ከተማ ብዙ ሱቆች መዘጋታቸውንና የማህበረሰቡ ብሶት ከግብር ውጪ እንደሆነም ጠቅሷል። ትቲሰራ ደመኔ ገን ከዝንብ ማር አይጠበቅም። ከዝንብ የሚጠበቀው በሽታና ችግር ነው። ከዚህ መንግስትም የሚገኘው እንደዛ ነው። በዚህ ክልል ውስጥ ያለው ማህበረሰብ ከመንግስት ምንም ነገር እየጠበቀ አይደለም፣ ተስፋውን ጨርሰዋል። የአስቸኳይ ጊዜ አዋጁ ጥሩ ውጤት አስገኝተዋል የሚሉት ለራሳቸው እንጂ ለህዝቡ አደገኛ አዋጅ ነው። በኦሮሚያ የተቀሰቀሰው ቁጣ በግብር ምክንያት ይሁን እንጂ ማህበረሰቡ በፊት ጠይቆ ለነበረው ጥያቄ መልስ እያሻ ነው ሲሉ ስማቸውን ያልጠቀሱ ሌላ ግለሰብ በዋትሳፕ ቁጥራችን ላይ የድምጽ መልእክት ልኮልናል። አሁን በኦሮሚያ ክልል የተቀሰቀሰው ቁጣ በግብር ምክንያት ይሁን እንጂ ሰው የድሮውም ጥያቄውም አልተመለሰም። ሰው የሚፈልገው ግብር እንዲሻሻል ሳይሆን አሁን የሚፈልገው በሰላምና በዲሞክራሲ እንዲኖር ነው። ይህን ጥያቄ ደግሞ አልተመለሰም። አሁን በኦሮሚያ ያለው ሁኔታ ቅሬታ የማቅረብ ጉዳይ እንጂ ከጸጥታ ጋር የተያያዘ አይደለም የሚሉት አቶ አዲሱ አረጋ አዋጁን ዋጋ የሚያሳጣ ጉዳይ አይደለም ብለዋል። በአምቦ የንግድና የደህንነት ተሽከርካሪ ላይ የደረሰው ጥቃት እንዲሁም በወሊሶ የነበረው አለመረጋጋትን ጨምሮ ሌሎች ቦታዎች ያለው ተቃውሞ አስቸኳይ ጊዜ አዋጁን አይፈታተንም ለምለው ጥያቄ ይህ ማይነር ኢንሲደንት ነው። በጣም የአምስትና አስር ደቂቃ ኢንሲደንት ነው። አምቦ ላይ ተከስቶ የነበረው ያንንም የተቆጣጠረው ከጸጥታ አካሉ በላይ ህዝቡ ነው። ወሊሶ አካባቢ ምንም ከቫዮለንስ ጋር የተያያዘ ምንም የተፈጠረ ክስተት የለም። ስለዚህ የሰላም የፀጥታ ሁኔታ በጣም በጥሩ ሁኔታ በመሻሻል ላይ ነው ያለው የሚለውን አጠቃላይ ግምገማ የሚያፋልስ ነገር የለውም። የፌዴራል ፖሊስ የክልሉ ፖሊስን ብዙም ኢንቮልቭመንት የለውም፣ ህዝቡ ነው የተቆጣጠረው ብሎ መውሰድ ይቻላል ማለት በኦሮሚያ ያለው ሰላምና ጸጥታ የተሻሻለ ሁኔታ ላይ እንደሚገኝ አቶ አዲሱ አረጋ ተናግረዋል። በተወሰኑ ቦታዎች የተከሰተውን መጠነኛ ክስተት ወስዶ አዋጁ ይራዘማል አይራዘምም የሚል ድምዳሜ መውሰድ ግን ያሳስታል ብለዋል።